ያለ በቂ ምክንያትና ያለ በቂ ማስጠንቀቂያ ቤታችን እንዲፈርስ በመደረጉ በዚህ የክረምት ወቅት መጠለያ አተን እንድንበታተን ተደርገናል ሲሉ በአዳማ ከተማ የቦኩ ሸነን አካባቢ ነዋሪዎች እያማረሩ ናቸው። የቤቶቹ መፍረስ የክልሉ መንግስት በቤት እጥረት ዙሪያ የተነሳውን ችግር ለመፍታት እንደሚሰራ ካስታወቀበት ስብሰባ ጋር ተገጣጥሟል። እስክንድር ፍሬው አንዳንድ የአካባቢውን ነዋሪዎች አነጋግሮ ተከታዩን ዘግበዋል። በአዳማ ከተማ የቦኩ ሸነን አካባቢ ነዋሪዎች እንደሚሉት በዚያ ከሚገኙት ቤቶች አብዛኛዎቹ ከሁለት ሺህ አምስት ዓመተ ምህረት ወዲህ የተሰሩ ናቸው። ከአርሶ አደሮች መሬት ስንገዛ ጥሪታችንን አሟጠንም መጠለያ ስንሰራ አቁሙ ያለን አልነበረም ብለዋል ነዋሪዎቹ። ዛሬ ግን ህገ ወጥ ተብሎ እየፈረሰብን ነው ብለዋል። ወይዘሮ ጫልቱ መገርሳ ከእነዚህ ነዋሪዎች አንዷ ናቸው። አይኔ ባ ነው ልጆቼ በአሁኑ ሰዓት ተራሶ ሜዳ ላይ ነው ያሉት ይሄንን እንዴት አድርጌ እንደምናገር እኔ ቃላት ያጥረኛል። ዋነኛው ቅሬታችሁ ምንድነው? ወይዘሮ ጫልቱ የእኛ እኛ የሰራ ነው፣ በህጋዊነት ነው መፍረስ አልነበረበትም ነው። ስንሰራ ለምን ዝም ብለው አዩን? መጀመሪያ ነው ወይስ ቀድመው ማስጠንቀቂያ ሊነግሩን ይገባ ነው። የትኛው ነው ዋናው ቅሬታችሁ? እኔ አሁን ዋናው ቅሬታዬ በእርግጥ ቦታው ካርታና ፕላን እንደሌለው የገበሬ ቦታ ነው። ይሄ የሚያከራከር ጉዳይ አይደለም። ህጋዊ አይደለም ተብሎ መጀመሪያ ጊዜ አትስሩበት ብሎ ማስጠንቀቂያ መስጠት፣ እነሱም ሲሸጡ አትሽጡ ማለት ነበረባቸው። ስለዚህ አሁን ዝም ብሎ ብቻ ብራችንን ካፈሰስን ወዲያ ንውጡ ብሎ እኛ ላይ እንደዚህ ያደረባልቶ ዝናቡ ከላይ ደግሞ እንደው በክረምት አሁን ወዴት እንሂድ ወዴት እንግባ? ማስጠንቀቂያ ተሰጥቶን በዚህ ምሳ ሳንሱ ቢባል ይነሳል። አሁን ወዴት እንሂድ በዚህ በጨለማ ሌሊሴ አበራም ቤታቸው ከፈረሰባቸው ነዋሪዎች መካከል ናቸው። እርሳቸው እንደሚሉት ቤቶቹ እንዲፈርሱ እየተደረገ ያለው የነዋሪዎቹን ጥያቄ ችላ በማለት ነው። ያው ቦታ ገዝቼ ነው የገባሁትች። በእንዲህ ቀን ይፈርሳል ጊዜ ገደብ የለው ምን የለው እንዲሁ ነው፣ መጥተው ያፈረሱብን። ቢያንስ ጊዜው ክረምት ነው፣ ጊዜ ገደብ ይሰጠን አልናቸው። ጊዜ ገደብ የሚሰጥ ምንም ነገር የለም አፍርሱና ዳስ ስሩ ነው ያሉ የወጣበት ነው ብለው አፈረሱት። አሁንም እሱንም ስለዚህ አሁን እርስ ከርሶ የተረዳሁት ቤቶቹ አሁን አይደለም እየፈረሱ ያሉት ቀድመው ነው ያፈረሳችሁት? ቀድማችሁ ነው የዛሬ እነሱ ናቸው ያፈረሱት ሶስት ቀኑ ነው አሁን የእኛ ሶስት አራት ቀን ሆኖታል። ከዛ በኋላ ዳስ ሰራችሁ? ዳ ሰራ ለጊዜው ተብሎ ማለት ነው። በሶስት ቀን ውስጥ መፍትሄ እንሰጣቸዋለን ነበር የተባለው። ምንም መፍት የለውም። አሁን ጭራሽ የሰራ ነው ዳሱንም አፍርሰውብናል። ከአዳማ ወደ ሶደሬ በሚወስደው መንገድ አቅጣጫ ከከተማው ጫፍ ላይ የሚገኘው ቦኩሸነን በተመሳሳይ መንገድ የተሰሩ ወደ ሁለት ሺህ ቤቶች እንደሚገኙበት ነዋሪዎቹ ያስረዳሉ። እስካሁን የፈረሱት ቤቶችም ከሁለት መቶ በላይ መሆናቸውን ጠቁመዋል። እነዚህ ሁሉ ሲሰሩ ግን አቁሙ ያለ ባለስልጣን አልነበረም ባይ ናቸው። አቶ ከበደ ጅራ ይህንኑ የሚያብራሩት ከሚገርምህ፣ ይኸውልህ፣ እስክንድር አንድ ነገር ማወቅ ያለብህ፣ እንዴት እንደሆነ ልንገርህ። ብዙ ባለስልጣኖች እኛ ስንሰራ በሞተር ላው ላይ እየሄዱ ማንም አይነታቸውም እያሉ ያኔ ተው አትስሩ ቢሉ ኖሮ ምን አለበት? ሲፈርስ እናንተ የት ነበራችሁ? መጀመሪያ ምን እንዳሉን ታውቃለህ? ስብሰባ ብሎ ወደ ላይ ወሰዱ። ወደ ላይ ማለት ወደ ቀበሌ ሳይሆን የሆነ የሆነ ቦታ አለ፣ ዝም ብሎ ነገር ቦታ ማለት ነው። ከዛ በኋላ እኛ በቃ ከታች እየፈረሰ መምጣቱን ያየነው ሲመጣ በቃ ደነገጥን። እዛም የተሰበረ ዕቃ ሁሉም ስንት ነገር አለ። ኦኬ፣ እናንተ ለስብሰባ ከተጠራችሁ በኋላ ነው የፈረ- መፍረስ የጀመረው? አዎ አዎ። ከከተማው አስተዳደር እስከ ኦሮሚያ ክልላዊ መንግሥት የደረሰው አቤቱታቸው ተቀባይነት አለማግኘቱንም ነዋሪዎቹ ተናግረዋል። ከነዚሁ አካላት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ነዋሪዎቹ ቅሬታ እያቀረቡ ባሉበት ወቅት ግን የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ ስብሰባ ላይ ነበር። ለምክር ቤቱ ሪፖርት ያቀረቡት የክልሉ ፕሬዝዳንት ሙክታር ክድር ካነሷቸው ነጥቦች አንዱም የመኖሪያ ቤት እጥረት ችግር ነው። ይህንኑ ችግር ለመፍታት በክልሉ በሚገኙ የተለያዩ ከተሞች 11604 ቤቶች እንደሚገነቡም አቶ ሙክታር ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ